በታላቁ የአባይ ግድብ ዙሪያ ጥናት እንዲያደርጉ ሁለት ዓለም አቀፍ ኩባንያዎች መመረጣቸውን ትናንትናና ዛሬ አዲስ አበባ ውስጥ ስብሰባ የተቀመጡ የኢትዮጵያና የግብጽ እንዲሁም የሱዳን ተወካዮች አመልክተዋል። ለዝርዝሩ ሰለሞን አባተ በስፍራው ከሚገኘው ዘጋቢያችን እስክንድር ፍሬው ጋር አጠር ያለ ቃለ ምልልስ ይዘዋል። እስክንድር፣ እንደምናመሸህ። እንደምናመሸህ ሰለሞን፣ እግዚአብሔር ይመስገን። ዛሬ ከህዳሴ ግድብ ጋር በተያያዘ የሚካሄደውን የኩባንያ መረጣ ስትከታተል እንደዋልክ አውቃለሁና ምን ላይ ተደረሰ? እንግዲህ ሰለሞን፣ አንተም እንዳልከው ሁለት ጥናቶችን የሚያጠኑ ዓለም አቀፍ ድርጅቶችን ለመምረጥ ከትናንት ጀምሮ በአዲስ አበባ የተሰባሰቡት የግብጽ የኢትዮጵያና የሱዳን የውሃ ሀብት ሚኒስትሮች እንደዚሁም ባለሙያዎች በህዳሴው ግድብ ላይ ሁለት ጥናቶችን የሚያካሄዱ ዓለም አቀፍ ድርጅቶችን በመምረጥ አሁን ማምሻውን ስብሰባቸውን አጠናቀዋል። አሁን የምገኘውም ስብሰባው በተጠናቀቀበት በዚህ በአዲስ አበባው ኢዲቢ ሆቴል ነው። ድርጅቶቹ መመረጣቸውን ነገር ግን የተመረጡት ድርጅቶች ሁለት መሆናቸውን የኢትዮጵያ የውሃ ሀብት ሚኒስትር አለማየሁ ተገኑ አጠር ባለ ገለጻቸው ይፋ አድርገዋል። እናዳምጣቸው። አንደኛው ዋና አማካሪ ሆነው ሁለተኛው ሰብ ኮንትራክተር ሆኖ እንዲሰራ መርጠዋል። ውይይቱ በሚደረግበት ሰዓት የትብብር መንፈስ የታየበት ነው። የአማካሪ ድርጅቶቹ ይፋ የሚሆኑት በይፋ የሚሆነው ደብዳቤ ተጽፎለት ሊሁንታውን ሲገልጽ ነው። እንግዲህ እንዳዳመጥካቸው ሰለሞን፣ ሁለት ናቸው የተመረጡት አማካሪ ድርጅቶች አንደኛው ዋና ነው፣ ሌላው ከዛ ጋር በመተባበር የሚሰራ ነው ነው ያሉት አቶ አለማየሁ ተገኑ። ነገር ግን የድርጅቶቹን ማንነት ይፋ ከማድረግ ተቆጥበዋል። መጀመሪያ ድርጅቶቹ መመረጣቸውን ሲቀበሉ እና ስራውን ለማካሄድ ፈቃደኛ መሆናቸው ሲረጋገጥ፣ ያን ጊዜ ስማቸውን ይፋ እናደርጋለን ነው ያሉት። ነገር ግን የግብፁን የውሃ ሀብት ሚኒስትር ዶክተር ሆሳም ሞጋዚን የማናገር እድል አግኝቼ ነበረ። እሳቸው ተመሳሳይ ሀሳብ አንጸባርቀዋል። ድርጅቶቹን ይፋ የምናደረገው ከተቀበሉ በኋላ ነው፣ ስራውን ለማካሄድ ግብዣውን ከተቀበሉ በኋላ ነው ብለዋል። ነገር ግን የአውሮፓ ድርጅቶች ናቸው ወይስ የአሜሪካ ናቸው የሚል ጥያቄ አቅርቤላቸው፣ ሁለቱም ድርጅቶች የተመረጡት ከአውሮፓ ነው የሚል ምላሽ ሰጥተዋል። እሳቸው አክለውም በሁለት ሳምንታት ውስጥ መልሳቸውን እንደሚያሳውቁን ተስፋ እናደርጋለን። እስከሚቀጥለው ወር እስከ ፈረንጆቹ ማለት ነው ድረስ ደግሞ ግንቦት አራት ድረስ ፊርማው እንደሚፈረም በአማካሪ ድርጅቶቹ እና በሶስቱ ሀገራት መካከል የኮንትራት ስምምነት ተፈርሞ ወደ ስራ እንደሚገባ ነው የተናገሩት። ሰለሞን፦ እስክንድር ለመሆኑ በዚህ የመረጣ ሂደት ውስጥ ምን ምን ጉዳዮች ናቸው የተነሱት ዋና ዋና ነጥቦች ተብለው? ይሄን ተናግረዋል። ዝርዝር ውስጥ ከመግባት ተቆጥበዋል። ሰለሞን መረጣው እንዴት ተ ለምን ይሄን ያህል ጊዜ ፈጀ፣ አምሽታችሁን የጨረሳችሁ ሁለት ቀን ፈጅተዋል የሚል ጥያቄ ለምሳሌ ቅድም እንዳልኩት ለግብፁ የውሃ ሀብት ሚኒስትር ለዶክተር ሆሳን ሞጋዛ አቅርቤ ነበር። እርሳቸው እያንዳንዱ ነገር በጥልቀት ማየት ነበረብን፣ ጥንቃቄ የሚጠይቅ ስራ ነው እና እያንዳንዱ ዝርዝር ውስጥ መግባት ስለነበረብን ይሄ ነው ጊዜ ሊፈጅ የቻለው ብለዋል። እንግዲህ እንደምታውቀው ሰለሞን እነኚህ ሁለት ጥናቶች ያው የሚጠበቁ ናቸው። ሁለቱ ጥናቶች እንዲካሄዱ ሀሳቡን ያቀረበውም እንደምታስታውሰው አለም አቀፉ የባለሙያዎች ቡድን ነው። ዓለም አቀፉ የባለሙያዎች ቡድን በህዳሴው ግድብ ላይ አንደኛ ሁለት ጥናቶች ነው አጠቃላይ እንዲካሄዱ ሀሳብ ያቀረበው። አንደኛው ግድቡ በሚሞላበት ጊዜ ምን አይነት ዝርዝር ሁኔታዎች መኖር አለባቸው የሚል ነው። ሌላው ጥናት ደግሞ የሚካሄደው ጥናት፣ ሁለተኛው ጥናት ድንበር ተሻጋሪ አካባቢና ማህበራዊ ኢኮኖሚ ዳሰሳ ጥናት የሚባለው ነው። እነዚህ ጥናቶች ሲጠበቁ የቆዩ ናቸው። አስራ አንድ ወራት እንደሚፈጁም ተገልጿል። ጥናቶቹ በቅርቡ ከጋዜጠኞች ጋር የተገናኙት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝም እስካሁን ያለው ሂደት በጎ እንደሆነ ጥሩ እንደሆነ መስማማ የታየበት እንደሆነ ከገለጹ በኋላ ነገር ግን ሁለት ጥናቶች ይቀራሉ ብለዋል። እነኝህ ሁለት ጥናቶች የሚጠበቁ መሆናቸውን ገልጸዋል። ነገር ግን የእነዚህ ጥናቶች መካሄድ በግድቡ ግንባታ ቀጣይነት ላይ ምንም አይነት ተጽዕኖ እንደማያመጣም ጠቅላይ ሚኒስትሩ ገልጸው ነበር። እርሳቸው ያሉት ዓለም አቀፍ የባለሙያዎች ቡድን እንዲቋቋም ግፊት ያደረገችውም ኢትዮጵያ ናት። ኢትዮጵያ ነገር ግን ይሄው የባለሙያዎች ቡድን በግድቡ ላይ ሁለት ጥናቶች እንዲካሄዱ ሲወስን፣ ኢትዮጵያ ግን ግድቡን መስራቷን እንድትቀጥልም ነው በዛው የገለጸው ብለዋል። እና ጥናቶቹ ከዚህ በፊትም ሲጠበቁ የነበሩ ናቸው።